ሰላም፣ እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሳማ አብደላ። በኮሮና ቫይረስ ጉዳዮች ላይ መወጣት የሚያሳይ ብሔራዊ አስማማያ በዚህ ሳምንት በአይዋ ውስጥ እየተጫወተ ነው። እስቴቱ ዛሬ ሌላ አስራ ዘጠኝ ሰዎች የኮቪድ አስራ ዘጠኝ ተጠቂ እንደ ሞቱ እና ዘጠኝ መቶ ሰባት የተረጋገጡ ተጠቂዎች እንደተገኙ ሪፖርት ተደርጓል። ሆስፒታል መተኛት እንዲሁም በትንሹ እየተጨመረ ነው። ግዛቱ 1.37 ሚሊዮን ዶዝ የኮሮና ቫይረስ ክትባት ያደረሰ ሲሆን ከዛ ውስጥ 877 ሺህ በላይ ሰዎች ቢያንስ አንድ የመጠን ተቀብለዋል። በአሁኑ ከስቴቱ አጠቃላይ ህዝብ ውስጥ 16.8 ፐርሰንት ብቻ ሙሉ በሙሉ ክትባቱን ተሰጥቷል። የጤና ኤክስፖርቴሽን በጸደይ የአየር ሁኔታ ና የኮሮና ቫይረስ ወረርሽኝ እየቀነሰ ነው በሚል እምነት ላይ መነሳት ያወቅሳሉ። ሰዮ በአይዋ ሁለተኛ አውራጃ ምርጫ ውጤት ላይ አንድ የቤት ኮሚቴ የማይወስን ይመስላል። የምክር ቤቱ አፈ ጉባኤ፣ የፔንሲ ፖሎሲ ትናንትና እንደተናገሩ ይህ ይሆናል ብለው ተስፋ አድርገው ግን ራሱ ላይ እንደተዘጋጁ ገልጸዋል። የምክር ቤት ኮሚቴ በዲስትሪክት ሪታ ሀርት ላይ ሪፐብሊካን ማሪያና ሚለር ሜክስ በስድስት ድምጽ ብቻ ማሸነፏን ካሳየ በኋላ ውጤቱ እየገመገሙ ነው ኮንግረሱ በጥር ወር ከዚህ ሚለር ሜክስን ተቋምጦ የነበረው ሲሆን ሀሪት ደግሞ ክርክር ሲያቀርቦ በመቆጠር የነበረባቸው እና የምርጫውን ውጤት የሚያናውጥ ሀያ ሁለት የድምጽ መስጫ ወረቀቶች መኖራቸው በመግለጽ ነው። የአንድ አዲስ የሕዝብ አስተያየት እንደሚያሳየው በአሁኑ ወቅት የክልሉ ህገ መንግስት ጽንስ የማስወረድ መብት እያስገኘ የሚል ማሻሻያ ለማድረግ የህግ አውጪ አካል የህግ አውሰኝ ምክር እንደሚደገፍ በአይዋን አንድ ሶስተኛ ያነሱ ናቸው ብሏል። በሪፐብሊካን ቁጥጥር ስር ያሉ የአይዋ ህግ አውጪ አካል ማሻሻያ ለማጽዳት በዚህ አመት እየሰሩ ይገኛሉ። በአዲስ ዜና ዴስ ሞይስ ምዝገባ ሜዲካም መሰረታዊ ያዋ ምርጫ ውጤት ባለፈው አመት ጸደይ ከነበረበት 33 ሶስት ፐርሰንት በትንሹ በዚህ አመት ወደ 31 ፐርሰንት ዝቅ ማለቱን ድጋፍ ያሳያል። ተቃዋሚዎቹ እንዲሁ ጨምረዋል። በአሁኑ በፊት 58 ፐርሰንት የሚሆኑ አይውያኖች አሁኑ ተቃዋሚ ነን ብለዋል። ከአመቱ በፊት ከነበረው 54 ፐርሰንት ጋር ነው። ቀሪዎች 11 ምላሾች እርግጠኛ አይደሉም ብለዋል። አመሰግናለሁ።